ከሶስት መቶ በላይ መሆናቸው የተገለጸልኝ ሰልፈኞች በጀኔቭ የተባበሩት መንግስታት ድርጅት ዋና መስሪያ ቤት ሕንጻ ፊት ለፊት ሆነው ያሰሟቸው ከነበሩና ከፍ አድርገው በሰሌዳ ካስነበቧቸው መፈክሮች መካከል የኢትዮጵያ መንግስት ያሰራቸውን ጋዜጠኞችና የፖለቲካ መሪዎች ይፍታ፣ የአውሮፓ ኅብረት በኢትዮጵያ መንግሥት የሚካሄደውን አፈና በገንዘብ መደገፉን ያቁም፣ ሀገሪቱ ውስጥ እየተባባሰ የመጣው የሰብአዊ መብት ረገጣ ይቁምና የዘር መድሎ ያብቃ የሚሉ ይገኙባቸዋል። ከስዊትዘርላንድ መምጣታቸውን የገለጹልኝ ወይዘሪት ሂሩት ወልደ ዮሐንስ የተቃውሞ ሰልፉ አስተባባሪ ኮሚቴ አባል ናቸው። ዓላማውን ያስረዳሉ። ሰላማዊ ሰልፉ ኢትዮጵያ ውስጥ የሚደረገውን የሰብአዊ መብት ረገጣ ለተባበሩት መንግሥታት ድርጅት ለማሳወቅ እዛ በራፍ ላይ ተገኝተናል። ተሰብስበን የእስረኞችን የፖለቲካ እስረኞችን፣ ጋዜጠኞችን፣ ሁሉንም በማሰር ላይ ያለው የኢትዮጵያን መንግሥት በመቃወም ነው እዚህ ላይ የቆምነው እና ለተባበሩት መንግሥታት አቤቱታችን የምናሰማው እናንተ በምታደርጉላቸው እርዳታ ወገኖቻችን እዛ በጣም እየተጠፈጠፉ እና እየተጠቀሙ ስለሆነ ያሉት ይሄ ለዛታቸው እንዳቆሙልን ነው እዚህ ብለን እየተናገርን ያለ ነው። ማን ነው አደራጀው ሰልፎን? አውሮፓ ታክስፎርስ አለ። ከአውሮፓ ሀገሮች ውስጥ ከተለያዩ ሀገሮች ተወካዮች አሉት። ታክስፎርሱ ነው ይሄንን ያዘጋጀው። አሁን ለሦስተኛ ጊዜ ነው ሪስተራንድ ላይ ያደረግ ነው። መጀመሪያ ላይ በእንግሊዝ አድርገናል፣ በእንግሊዝ ኤምባሲ። ሁለተኛው ላይ በብራስልስ በአውሮፓ ዩኒየን በራስ ላይ አድርገናል። አሁን ለሶስተኛ ጊዜ በተባበሩት መንግስታት ድርጅት አድርጓል። ይህ ታክስፖርት ይህንን ነገር አዘጋጅቷል። ከመላ አውሮፓ ነው የመጣ ነው ብላችኋል። ከየት ከየት ምን ያህል ይሆናሉ? ስት መቶ ሀምሳ ከአራት መቶ ሀምሳ የሚሆን ሰው ተገኝቷል። ከያገሩ ነው የመጡት፣ ከብራስልስ፣ ከጀርመን፣ ከጣሊያን፣ እንዲሁም ከስካንዶቪያን ሀገሮች ከእንግሊዝን ጨምሮ ማለት ነው እና ከተለያዩ ሀገሮች ተወካዮቻቸው መጥተዋል። ኢትዮጵያ የዓለሙ ድርጅት መስራሽ አባልና በአፍሪካ የነጻነት ተምሳሌት ከመሆኗም በላይ የሰብአዊ መብቶች እንደሚከበሩ በሕገ መንግሥቷ ያጸደቀች ሆና ሳለ በተግባር ግን አላዋለችም የሚሉት የሰልፉ አደራጆች ይህንኑ ለዓለም አቀፉ ኅብረተሰብ ዳግም ለማስረዳት እንደሚሞክሩ ይናገራሉ። ዛሬ በኢትዮጵያ የሚካሄደው የሰብአዊ መብቶች ረገጣ መቀጠሉን በመቃወም ዓለም አቀፍ የመብት ተቆርቋሪዎች እየኮነኑ ናቸው ያሉት የሰልፉ አስተባባሪዎች የኢትዮጵያ መንግሥት ግን ለጥሪዎቹ ጆሮ ዳባ ልበስ እንዳለ ነው ብለዋል። ከሉክስምበርግ መሄዳቸውን የነገሩኝ ወይዘሪት የትና የትሸቴ በሰልፉ የምሳተፍበት ምክንያት ይላሉ ፣ ድምፅ ለሌለው ሕዝባችን ድምፅን ለማሰማት ስንል ብቻ ነው እዚህ ቦታ ላይ ያለ ነው። በጀኔቭ ከተባበሩት መንግስታት የተለያዩ ድርጅቶች ባለስልጣናት ጋር ለመገናኘት እንዳለሙ ያስረዱኝ የሰልፉ አስተባባሪዎች ምን ምላሽ እንዳገኙም ጠይቄአለሁ። ተወካዮቹ የሄዱባቸው ቢሮዎችም የስደተኞች ኮሚሽን፣ የሰብአዊ መብቶች ኮሚሽንና የዓለም አቀፍ ቀይ መስቀል ናቸው። አቶ ዘላለም ተሰማ ወደ ዩኤንኤችሲአርና የሰብዓዊ መብቶች ኮሚሽን ጽህፈት ቤት የሄደውን የልዑካን ቡድን መርተዋል። ምን አስረዳችሁ፣ ምን መልስ ተሰጣችሁ ስል በዩኤንኤችሲአር ወይንም በዩናይትድ ኔሽንስ የስደተኞች ጉዳይ ኮሚሽን ጽህፈት ቤት ተገኝተን ያስረዳናቸው ጉዳዮች በዋናነት ኢትዮጵያ ውስጥ በሀገራቸው በሚደርሰው የሰብዓዊ መብት ጥሰት እና አፈና ምክንያት ቁጥራቸው በብዙ ሺህ የሚቆጠር ኢትዮጵያውያን የተወለዱበትን ሀገራቸውን ለቀው ወደ ሌላ አገር በጣም አሰቃቂ በሆነ ሁኔታ ለህይወታቸውን አድጋ ላይ በመጣል ህይወታቸውን ለማትረፍ እየጎረፉ የሚገኙት ኢትዮጵያውያን ወደዛ የሄዱበት ምክንያት ዋናው ምክንያት የሰብአዊ መብታቸው ተገፎ በሀገራቸው ሊኖሩ የማይችሉበት ሁኔታ በመፈጠሩ ምክንያት ይህንን እነዚህን ስደተኞች የተባበሩት መንግስታት የስደተኞች ኮሚሽን እንደተቋቋመበት ዋና ዓላማ ለነሱ ከለላ መስጠት ያለበት በመሆኑ ነገር ግን ከዛ አልፎ ሀገራቸው የተሰደዱት መሆናቸው እንዳይበቃቸው የኢትዮጵያው አፋኝ ስርዓት እጁን አርዝሞ በጎረቤት አገሮች ላይ ሁሉ ተሰደው በሚገኙ ኢትዮጵያውያን ላይ የሚያደርሰው ሰቆቃ ከጊዜው በጣም የከፋ በመሆኑና ይህም የተባበሩት መንግስታት በአግባቡ የነሱን ጉዳይ እና የኢትዮጵያውያን ስደተኞችን ጉዳይ በአግባቡ ስላልያዘው መሆኑን በማስረዳት ሕይወታቸው በአደጋ ላይ የሚገኙ ኢትዮጵያውያኖችን ስም ዝርዝር ሰጠን። ይህንን ጉዳይ በእውነቱ አስረድተናል። እነሱም እንደሚሉት ከሆነ ኢትዮጵያ ውስጥ ያለው የሰማዊ መብት ይዞታ እንደዚህ ብዙም የሚያሻማ አይደለም። ዓለም ሁሉ የሚያውቀው ነው እና የተባበሩት መንግስታት ይህንን ጉዳይ በጣም ሲሪየስሊ እንደሚመለከተው እና በተቻለው አቅሙ ሁሉ በአገር ውስጥ የሚገኙት ተጽፈቶቻቸውን በማግኘት የእነዚህን ስደተኞች ጉዳይ አዘ ፕራዮሪቲ እንደሚመለከተውና ፕሮቴክሽን ወይንም ከሌላ የሚያስፈልገውን ነገር ሁሉ እንደሚያደርግ ቃል ገብተውልናል። በአውሮፓ የተለያዩ ሀገሮች የሚኖሩት ኢትዮጵያውያን በዛሬ ዕለት ጄኔቭ ተሰብስበው ስላቀረቧቸው ስሞታዎች በዚያ ከሚገኘው የኢትዮጵያ ኤምባሲ ምላሽ ለማግኘት እሞክር ያለው የአምባሳደር ነጋሽ ክብረትም ሆነ የዳያስፖራው ክፍል ኃላፊ አቶ ረዳይ ግርማይ ቢሮ ቴሌፎን ይጠራል፣ ግን አይመልስም።